የተመሰረተበትን የወርቅ ኢዮቤልዩ ማለት ሃምሳኛ ዓመት መታሰቢያ ነገ ለማክበር ዝግጅት ላይ ያለው በኒዘርላንድ የሚገኘው የሰብአዊ መብት ተከራካሪው ድርጅት አምነስቲ ኢንተርናሽናል በክብር እንግድነት የጋበዘው ጋዜጠኛና የሰብአዊ መብት ተከራካሪው እስክንድር ነጋ ከጉዞ መታገዱ እንዳሳሰበው ገለጸ። ነገ አምስተርዳም ላይ በሚካሄደው ክብረ በዓል ላይ የኒዘርላንዱን ልዑል ዊልያም አሌክሳንደርን ጨምሮ የሀገሪቱ ባለስልጣናትና የድርጅቱ ተጠሪዎች እንደሚገኙበት ተነግሯል። ከጥቂት ሰዓታት በፊት አዲስ አበባ ላይ በስልክ ያገኘነው ጋዜጠኛና የመብት ተቆርቋሪው እስክንድር ነጋ ትናንት ምሽት ጉዞውን ሲታገድ የተነጠቀው ፓስፖርቱ ዛሬ ከቀትር በኋላ እንደተመለሰለት ተናግሯል። ጋዜጠኛ እስክንድር ትናንት አውሮፕላን ማረፊያ ያጋጠመውን በመዘርዘር ተናግሯል። ትናንትና ያው ኔዘርላንድ ያለው የአምነስቲ ኢንተርናሽናል ቻፕተር እና እዛው ደግሞ ያለው የኢትዮጵያን ኮሚኒቲ ባዘጋጀው የእራት ግብዣ ላይ ለመገኘት ወደ ኔዘርላንድ ለመሄድ ቦሌ ዓለም አቀፍ አየር ማረፊያ ተገኝቼ ነበረ እና ቦርዲንግ ፓስ ከተቀበልኩኝ በኋላ ማለትም ወደ አሮፍናሉ ለመግባት የሚያስችለኝን ወረቀት ከአየር መንገዱ ከተቀበልኩኝ በኋላ ወደ ኢሚግሬሽን ሲሄድ፣ ኢሚግሬሽን ላይ ፓስፖርት ተቀብለው መጓዝ አትችልም፣ ዋና ቢሮ ሄደህ ቢሮ ቁጥር ዘጠኝ ዝርዝሩን ከዛ ማግኘት ትችላለህ ብለው ነበር። እና ያን ጊዜ እንደዚህ ዘመዴ ጊዜ ባካችሁ ይህን ነገር በጣጣሩ የመሄደው ተጋብዤ ነው ለኢቨንት ነው ሄደው ያጨቃጭቃል። እና እባካችሁ አለቆቻችሁን አናግሩ ብያቸው ነበር። አይ ይሄ ከአለቆቻችን የሰጡን መመሪያ ነው፣ ምንም ማድረግ አንችልም፣ መመለስ አለብህ አሉኝ። በተባልኩት መሰረት ወደ ቤት ተመልሼ ነበር። ደግሞ ዛሬ ወደ መሳሳት አካባቢ ብሎልኝ ከቦሌ ኢሚግሬሽን ተደውሎልኝ ፓስፖርትን መታስ እንድትወስድ ተብያለሁ። በተባልኩት መሰረት እዛ ኤርፖርት ሂጅ፣ ፓስፖርቱ ተመልሶልኛል መጓዝ እችላለሁ ወይ ብዬ ጥያቄ ቅርብ ያለው መጓዝ መግባት ትችላለህ የሚል ምላሽ ሰጥተውኛል። ስለዚህ የሚቻል ከሆነ እንግዲህ አሁን ትኬት እየተዘጋጀ ነው። ዛሬ ደግሞ ያው ለመቆሶ ላሉ ማለት ነው ለለበት ጊዜ አሁን ግን መጓዝ እንደምትችል ተነግረሃል። ማን ነው ግን ያነጋገረህ? ወይ እንግዲህ ወጥቶ ምን አይነት ፖዚሽን እንዳለው አላውቅም። ትላንት ያናገረኝ ሌላ ሰው ነው። እንደገና ዛሬ የሚያናገረኝ ሌላ ሰው ነው። በዚያ ውስጥ ምን አይነት ፖዚሽን እንዳለው አላውቅም። ግን ፓስፖርት ይዞ መጥቶ አሁን የሰጠኝ አዲስ ሰው ነው። ማታ ያናገረኝ ሰው አይደለም። በቀጣይ እንግዲህ ዛሬ ምሽት ወደ አምስተርዳም ትጓዛለህ ማለት ነው። እሱን የጋበዙኝ እያጣሩ ነው። እንግዲህ ትላንትናም ቢሆን ከዚህ ከአዲስ አበባ ቀጥታ በረራ አልነበረም። ካይሮ ነበር መጀመሪያ ሄደው በግልጽ አይ ማንገድ ከካይሮ ነው ወደ አምስተርዳም ሊሄድ የታሰበው። አሁን ያ ይቻላ ይቻል አይቻል አላውቅም። ግን ያ ባይቻል እንኳን ምናልባት ብራስልስ ድረስ ሄጄ ከብራስልስ ወደ አምስተርዳም እንድመታ መሰለኝ ያሰቡት። ጋዜጠኛ እስክንድር ነጋ አመሰግናለሁ። በዚህ ጉዳይ ላይ እንደው መናገር የምትፈልገው ነገር ካለ ያው እንግዲህ ብዙ ነገር ገና እንዳልጠራ ነው ያመላክተው። ብዙ ነገር ያልጠራ ነገር አለ። አንዱ እሱ ነው። ሁለተኛው ደግሞ እንደሚመስለኝ መንግስት ከአምነስቲ ኢንተርናሽናልም ሆነ ከዚህ ከዳያስፖራው ማህበረሰብ ጋር ያለው ግንኙነት ጤናማ እንዳልሆነ አመላካች ነው። ይሄ በሂደት ይቀረፋል ብዬ ተስፋ አደርጋለሁ። አሁን የሚለወጡበት ጊዜ መቷል ብዬ ተስፋ አደርጋለሁ። ለምን አምነስቲ ኢንተርናሽናልም ለአርባ ለሀምሳ አመታት ለኢትዮጵያ ውስጥ የሰብዊ መብት እንዲከበር ሲጮህ የኖረ ድርጅት ነው። ለኢትዮጵያ መልካም ነው የሚያስበው። አያዳላም። ደርግ ያደግ ብሎ አያዳላም። በደርግ ጊዜ ኢትዮጵያ ውስጥ ሰብዊ መብት የጣሰ ብሎ ሲጮህ ነበረ። ያን ጊዜ ኢህአዴግ ተቃዋሚ ነበረ። አምነስቲ ኢንተርናሽናል በበጎ ገጽታው ነበር የሚመለከተው እንዳጋር ነበር የሚመለከተው። ኢህአዴግ ስልጣን ከወጣ በኋላ አንድ ህበቱን አልዘገበ አምነስቲ ኢንተርናሽናል የሰብአዊ መብት መፈጸም ቀጥሏል። ስለዚህ የሰብአዊ መብት እንደሚፈጸም ይገልጿል። ለአለም አሳውቋል። የሰብአዊ መብት እንዲከበር ተተራክሯል። ይህ ማለት እሱ ታማኝነቱ ለሰብአዊ መብት ነው ለመንግስታት አደለም እና በሱ ላይ መጥፎ ከንፈር የሚነከስበት ናየት የለም ዳያስፖራው ደግሞ በውጭ ያለው ያላቸው በኢትዮጵያ ጉዳይ ላይ ሀገር ውስጥ እንዳለው ኢትዮጵያ ሁሉ እኩል ባለመብት ነው። ሀገር ውስጥ ያለው ኢትዮጵያውያን ከዳያስፖራው የበለጠ የዜግነት መብት የለ። እኛም ዜጋ ነን። ዳያስፖራውም ዜጋ ነው። በሀገራችን ጉዳይ ላይ ለመነጋገር እኩል መብት ነው ያለን እና እሱም በሀገራችን ጉዳይ ላይ የተለያዩ አስተያየት ይሰጣል ተብሎ ከንፈልቀስበት ይገባል። ይህ ሊለወጥ ይገባል። ይህ ህግ ከተለወጠ ይህ አመለካከትም ሊለወጥ ይገባል ብዬ ነው የማስበው። ጋዜጠኛ እስክንድር ነጋ ለሰጠህኝ ቃለምልልስ በጣም አመሰግናለሁኝ። በጣም አመሰግናለሁ ከምሽቱ